ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደ ምናምሽታችኋል አድማጮቻችን። ግንቦት አምስት ቀን 2006 ዓ ምት ስርጭታችንን ይዤ የማስተናግዳችሁ አዳኝ ፍሳዬ ነኝ። በዛሬ ፕሮግራማችን በግብጽ ለፕሬዝዳንትነት የሚወዳደሩት አልሲሲ ስለ አባይ ወንዝ የተናገሩትንና የኢትዮጵያን ምላሽ ያካተተ ቅንብራለን። የባህልና ማኅበረሰብ ዝግጅትም እናቀርባለን። አሁን የዓለም ዜና ይቀድማል። ከአዲሱ አበበ እንሰማለን። እንደምን አምሽታችኋል። የአፍሪቃ ኅብረት ይፋ ባደረገው መግለጫ መሠረት ጅቡትና ኤሪትሪያ ግንኙነታቸውን እንዲያሻሸሉ የኅብረቱ የሰላምና ደህንነት ኮሚሽን አሳሰበ። የአፍሪቃ ኅብረት የሰላምና ደህንነት ኮሚሽነር ስማይል ቸርጉይ ባለፈው ሳምንት በጅቡቲና በኤርትራ ጉብኝት ባደረጉበት ወቅት ሁለቱንም ፕሬዚዳንት ኢሳያስ አፈወርቂንና ፕሬዚዳንት ኦማር ጉሌህን በቃታር መንግሥት ሸምጋይነት በተፈራረሙት ስምምነት መሠረት ሰላማዊ ግንኙነታቸውን እንዲያሻሽሉ አሳስበዋል። በሁለቱ አገሮች መካከል የድንበር ውዝግብ የተጀመረው ኤርትራ ወታደሮቿን በራስ ዱሜራ አካባቢ አስፍራለች ስትል ጅቡቲ እንደ አውሮፓ ቆጣጠር በ2008 በከሰሰችበት ወቅት ሲሆን ኤርትራ ክሱን አስተባብላለች። ሁለቱም ግን በራስ ዱሜራ ላይ የይገባኛል ጥያቄ እንዳላቸው አይዘነጋም። ቃታር ሁለቱን አገሮች የሸመገለችው እንደ አውሮፓ ቆጣጠር በ2010 ዓ ም ሲሆን ሁለቱም ወታደሮቻቸውን ከአወዛጋቢው አካባቢ አስወጥተዋል። እስካሁን አራት ዓመት ሙሉ ለምን ሰላም እንዳልመሰረቱ ግን ግልጽ አይደለም። ደቡብ ሱዳን ውስጥ ከእንግዲህ የሰላሙን ሂደት የማፋጠን ሥራ የፕሬዝዳንት ሳልቫኪር እና የአማጺው መሪ ሪያቅ ማሻር ጉዳይ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሳስበዋል። ሚስተር ባን ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ትናንት ያደረጉት ንግግር ለወራት የዘለቀውን ጦርነት ለማስቆምና አዲስ የሽግግር መንግስት ለመመስረት ከተስማሙ በጥቂት ቀናት ውስጥ ቢሆንም የስምምነቱ መጣስ ወሬና የሀገሪቱ ዜጎች የሚገኝበት ሁኔታ በእጅጉ እያሳሰባቸው መሆኑን አመልክተዋል። ባለፉት አምስት ወራት ውስጥ በሺዎች የሚቆጠሩ ደቡብ ሱዳናውያን መገደላቸውን የጭካኔ አድራጎቶች መፈጸማቸውንና ከአንድ ሚሊዮን በላይ ሰው መፈናቀሉን እንዲሁም መሰደዱን ከአምስት ሚሊዮን በላይ የሚሆን ሰው የዕለት ጉርስ የሌለውና አፋጣኝ እርዳታ የሚፈልግ እንደሆነ ዋና ጸሐፊው ገልጠዋል። ለአርቡ የሰላም ስምምነት መጣስ ሁለቱም ወገኖች እየተወነጃጀሉ ነው። የታገተች ልጃቸውን በቪዲዮ ማየታቸውን አንድ ናይጄሪያዊ ወላጅ ተናገሩ። በእስላማዊው የናይጄሪያ አክራሪ ቡድን ቦኮ ሃራም ከተጠለፉት ወደ ሶስት መቶ ገደማ ልጃገረዶች መካከል የአንደኛይቱ ወላጅ አባት ነውጠኛው ቡድን ትናንት ያገጥኳቸውን ልጃገረዶች የሚያሳይ ነው ብሎ ባቀረበው ቪዲዮ ላይ መመልከታቸውን ገልጠዋል። ወላጅ አባት ዛሬ ማክሰኞ ለቪኦኤ ሀውሳ አገልግሎት በሰጡት ኢንተርቪው የ18 ዓመት ልጃቸውን ሸቲማን ብቻ ሳይሆን የአንድ ጎረቤታቸውን ሰው ልጅም ቪዲዮ ላይ መመልከታቸውን ገልጠዋል። ነዋሪነታቸው ልጃገረዶቹ ከተጠለፉባት ከቺቦ ከተማ የሆኑት እኒህ ሰው ለደህንነታቸው ሲሉ የእርሳቸውንም ሆነ የልጃቸውን የአባት ስም መግለጥ አልፈለጉም። ዜና የሚተላለፍላቸው አድማጮች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የልዩ ግማሽ ሰዓት ፕሮግራም ነው። የጀርመን ውጭ ጉዳይ ሚኒስትር ዩክራይንን እየጎበኙ መሆናቸው ተነገረ። ፍራንክ ዎልተር ወደ ዩክራይን ያመሩት ሁለት የምስራቅ የዩክራይን ግዛቶች የራስ ገዝ አስተዳደር ይፋ ካደረጉ በኋላ በመንግስቱና በአፍቃሪ ሩሲያ ኃይሎች መካከል ውይይት እንዲጀመር ለማገዝ መሆኑ ተመልክቷል። ዛሬ ማክሰኞ ዩክራይን የገቡት የጀርመኑ ውጭ ጉዳይ ሚኒስትር በሁለቱ ወገኖች መካከል ብሔራዊ ውይይት ያስጀምራሉ ተብሎ ይጠበቃል። በመጨረሻም ስለ ቻይና የተዛባ መረጃ ለውጭ አገር ድረ ገጽ በመስጠቱ የአገሪቱን ገጽታ ክፉኛ ጎርቷል የተባለ አንድ ግለሰብ በቤጂንግ ፖሊሶች በቁጥጥር ስር መዋሉን መንግሥታዊው ዜና አውታር ሺኗ ዘገበ። በዘገባው መሰረት ዢያንግ ናንፉ አያለ የተዛቡ መረጃዎችን ዋና ቢሮ ዩናይትድ ስቴትስ ውስጥ በሆነውና በተቃዋሚው ቦክሱም ድረገጽ ላይ አውጥቷል። የ62 ዓመቱ ዢያንግ ወደዚህ ተግባር የገባው የድረገጹ ባለቤት መሆኑ የተነገረለት ወይ የተባለ ሰው በአሜሪካ ዶላር ከፍተኛ ገንዘብ ከፍሎት ነው ተብሏል። ዜናው አበቃ። አዲሱን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ወደ ቀዳሚው ዝግጅታችን እናመራለን። የአባይ ውሃ ለግብጽ የመኖርና ያለመኖር ጉዳይ ነው ሲሉ የግብጽ ፕሬዝዳንታዊ እጩና የቀድሞው የጦር አዛዥ አብደል አብደልፋታህ አልሴሴ ተናግረዋል። ይሁንና ከኢትዮጵያ ጋር በመግባባት መስራት እንደሚያስፈልግ ባለፈው ሳምንት በሁለት የቴሌቪዥን ጣቢያዎች በተላለፈ ቃለ ምልልስ መግለጻቸውን ዘግበናል። የኢትዮጵያ የውሃ የመስኖና የማዕድን ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር አቶ ፈቅ አህመድ ነጋሽ ደግሞ የኤልሲሲ ንግግር ከቀድሞዎቹ መሪዎች የተለየ ሆነው እንዳላገኙት ገልጸዋል። ይሁንና ፕሬዝደንት ሆነው ከተመረጡና ያሉትን በተግባር ከፈጸሙ ከግማሽ መንገድ በላይ ሄደን እንቀበላቸዋለን ሲሉ ለቪዮኤ ገልጸዋል። አቶ ፈቅ አህመድን ያነጋገረው ሰለሞን አባተ ነው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል። አቶ ፈቅ አህመድ ነጋሽ በኢትዮጵያ የውሃና ኤነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር ውሃ፣ መስኖና ኤነርጂ ሚኒስቴር እሺ፣ አመሰግናለሁ። አሁን የደወልኩሎት የግብፅ እጩ ፕሬዚደንት የመከላከያ ኃይሉ አዛዥ ሆነው የቆዩት ኤልሲሲ ከግብፅ ቴሌቪዥን ጋር ባደረጉት ቃለ መጠይቅ አንዳንድ አዲስ የሚመስሉ ሀሳቦችን ሰንዝረዋል። ተከታትለዋቸው ይሆን? የአባይ ውሃንና የኢትዮጵያን ግድብ ይመለከታል ህዳሴ ግድብን ተከታትለ ነዋል ምንድን ነው ለመሆኑ የእናንተ ሀሳብ በዚህ ንግግራቸው ላይ? እንግዲህ ምንድን ነው ይህንን ሁኔታ ወይም ንግግራቸውን በሁለት መልኩ መውሰድ ይቻላል። የተናገሩት ንግግር ውስጥ ያው የተወሰኑ አዎንታዊ የሚመስሉ ሀሳቦች ተንጸባርቀዋል። ከነኚህም ውስጥ በተለይ ኢትዮጵያም ውሃ መጠቀም ትፈልጋለች፣ ግብፅም ውሃውን መጠቀም ትፈልጋለች የሚል ንግግር አለ። እንደዚሁም የናይል ውሃ ለኢትዮጵያ እና ለግብጽ ከፈጣሪ የተሰጠ ስጦታ ነው የሚል የተናገሩት ነገር አለ። በተወሰነ ደረጃ እነዚህ ነገሮች በእኛ በኩል ተቀባይነት አላቸው። በሌላ መልኩ ደግሞ ያው የውሃ ጉዳይ ለግብጽ የሞት የሽረት ጉዳይ ነው ብሎ የተናገሩት ነገር አለ። ይሄ ከበፊት አባባል ብዙም የተለየ አይደለም። እንግዲህ በአንድ መልኩ ምን ይዘት ልንወስድላቸው እንችላለን። በሌላ መልኩ ግን ይህ ንግግር አዲስ አይደለም። ከአሁን በፊትም ፕሬዚደንት ሙባረክ ከስልጣን እንደወረዱ ወደ ስልጣን የመጡ የሽግግር መንግስትም ሆነ በቋምነት ፕሬዚደንት ሙርሲ የመጡ ጊዜ አንደኛ ፕሬዚደንት ሙባረክ አፍሪካን እና የናይል ተፋሰስ ሀገራትን ረስተዋታል በሚል ይከሱ እና እነሱ ግን የተሻለ አቋም እንደሚኖራቸው የተሻለ ግንኙነት እንደሚፈጥሩ ሲናገሩ ነበረ። ሲተገበር ግን ስላላየን የተለመደ ንግግር ነው። የውሃ አጠቃቀሙንም በተመለከተ እንደዚሁ ኢትዮጵያ በውሃ የመጠቀም ሌሎችም የተፋሰሱ ሀገራት በውሃው የመጠቀም እና የመልማት መብት አላቸው፣ አብረን እንሰራለን የሚል ንግግር በተደጋጋሚ ይሰማና ግን ተግባሩን ስናይ በሁሉም መሪዎች ዘንድ በፊት ከነበረው አቋም የተለየ ያየነውን ነገር ስለሌለ አሁንም ፊልድ ማርሻል ሲሲ የተናገሩትን ከዛ በተለየ ሁኔታ አይደለም ያየ ነው። ንግግራቸው ውስጥ የጠቀሷቸው ግን አዎንታኝ ይመስሉ ነገሮች መኖራቸውን ተገንዝበናል። በዚህ የውሃ ለግብፅ፣ የህይወትና የሞት ጉዳይ ነው ባሉበት አገላለጻቸው አብደልፈታህ ኤልሲሲ ኢትዮጵያ ልትረዳን ይገባል እኛ ውሃው የውሃ ነገር አይደለም፣ ዝም ብሎ ወንዝ ዝም ብሎ ውሃ አይደለም። ለእኛ የመኖርና ያለመኖር ጉዳይ መሆኑን ኢትዮጵያ ልትረዳን ይገባል፣ እኛም የነሱን ልማት እንረዳላቸዋለን። እንደዚህ አይነት አገላለጽ ነው የኃይል አገላለጽ አይደለም። ንግግራቸውን ተከታትየዋለሁኝ እየሰማሁት ነበር። አገላለጻቸው ከኃይል እርምጃ ራቅ ያለ ነው። ሊገነዘቡን ይገባል የመኖርና ያለመኖር ጉዳይ መሆኑን። ውሃለኛ የሚል አባባል ነው ያላቸው። እንደውም በዚህ ላይ ምን ብለዋል እሳቸው? እንደውም ከኢትዮጵያ ጋር መነጋገራችን ዘግይተናል፣ በጣም ዘግይተን ነው ንግግር የጀመርነው። አልተረዳናቸውም ኒግሌክት አድርገናቸው ቆይተናል ብለው ነው የተናገሩት። እና ይሄንን አባባል አንዳንድ ሰዎች የአስተሳሰብ መሰረታዊ ለውጥ ወይም ፓራዳይም ሽፍት ነው የሚባል አመለካከት ያላቸውም አሉ። እንግዲህ አሁን ይሄንንም ነገር በጥንቃቄ ማየት የሚያስፈልጉ ጉዳዮች አሉ። ቅድም እንዳነሳሁትም ነው ከንግግራቸው ውስጥ በበጎ መልኩ በአዎንታዊ መልኩ የሚወሰዱ አባባሎች አሉ። ይህንን ሁኔታ እኛ በጥንቃቄ ነው የምናየው። አዲስ አይደለም። የመጀመሪያዊ ሽግግር መንግስት ወደ ስማታ የጀኔራል ታንታዊ ማለት ነው ተመሳሳይ ንግግር ያደረጉት። በመቀጠልም ፕሬዚደንት መሐመድ ሙርሲም ወደ ስልጣን የመጡ ጊዜ ተመሳሳይ ንግግር አድርገዋል። በተግባር ግን ያየነው ሌላ ስለነበረ ይህንን ሁኔታ እኛ በጥንቃቄ ነው የምናየው ያልኩትም ለዛ ነው። እንግዲህ የውሃውን ጉዳይ በተመለከተ የውሃ ጉዳይ የመሞትና የመኖር ጥያቄ ነው የምለው ለግብጽ ብቻ አይደለም። ለኢትዮጵያን በተመሳሳይ ሁኔታ የውሃ ጉዳይ የመኖርና ያለ መኖር ጥያቄ ነው ብሎ መውሰድ ይቻላል። በተለይ አባይን የሚመለከት ጉዳይ ስለሆነ ነው ለኢትዮጵያ ብዙ የውሃ ምንጮች ስላሏት አባይ ለኢትዮጵያ የሞትና የህይወት ጉዳይ አይደለም የማለት አይነት አስተሳሰብ ነው ውስጡ ያለው። ከዚህ በፊትም ተመሳሳይ ጥያቄ ለዩጋንዳው ፕሬዚደንት ለዩዌሪ ሙሴቪኒ ቀርቦላቸው ነበር። ከአንዲት ጋዜጠኛ ጋዜጠኛዋ ለግብፅ እኮ ናይል ህይወትና ሞት ነው ብላ ነበር ያቀረበችላቸው። እንደዚህ አይነት ግንዛቤ። እሺ ይቀጥሉ። ይሄ ነገር የተሳሳተ አባባል ስለሆነ ነው ብዙ ሰዎች ብዙ ሰዎች ኢትዮጵያ በጣም ብዙ አማራጭ አላት፣ ኢትዮጵያ በጣም ብዙ ውሃ አላት፣ ኢትዮጵያ በጣም ብዙ ተፋሰሶች አላት እያሉም የሚያነሱት ጉዳይ አለ። ይህ በፍጹም ተቀባይነት የሌለው እውነታ የሌለው መሰረት የሌለው አባባል ነው። ኢትዮጵያ ያላት አማራጭ አንድና አንድ ብቻ ነው። እሱም ዝናብ ነው። የዝናብ ሁኔታ በአሁኑ ጊዜ አስተማማኝ አይደለም፣ በጣም ተለዋዋጭ ነው። ኢትዮጵያ ውስጥ ዝናብ በጊዜ እና በቦታ በጣም በከፍተኛ ሁኔታ እየተዛባ ነው ያለው። የግብርና ምርታችን ሙሉ በሙሉ ዝናብ ላይ ነው የተመሰረተው። በዋና የዘር ወቅት ለአስር ቀን ዝናብ ቢቋረጥ ኢትዮጵያ ውስጥ በጣም ትልቅ አደጋ ነው የሚደርሰው። ያ ግን በግብፅ ላይ የሚያመጣው ምንም ለውጥ አይኖርም። ኢትዮጵያ ከዚህ ውጪ ሌላ አማራጭ የላትም። ሀገራችን ካላት አስራ ሁለት ተፋሰሶች ውስጥ ሰባቱ ወሰን ተሻጋሪ፣ ሶስቱ ደረቅ ናቸው። በወሰን ተሻጋሪ ውሃዎቻችን ያለን ውሃ መጠን የአገሪቷ ዘጠና ሁለት ፐርሰንት ውሃ እዛ ውስጥ ነው የሚገኘው። ስለዚህ ኢትዮጵያ በሁሉም ተፋሰሶች ውስጥ ተመሳሳይ ፖሊሲ ስላላት ናይልን አትጠቀምም ማለት ዘጠና ሁለት ፐርሰንት የአገሪቷን ውሃ ላለመጠቀም ቃል ትገባለች ማለት ነው። ይህ ደግሞ በፍጹም ተቀባይነት አይኖረውም። ስለዚህ ኢትዮጵያ ያላት አማራጭ የተለያየ ወንዝ የተለያየ ውሃ ሳይሆን ዝናብ ብቻ ነው ያላት አማራጭ። ሌላ አማራጭ የላትም። ውሃ የማከማቸት አቅማችን በጣም ዝቅተኛ ነው። በአሁኑ ጊዜ ምናልባትም በዓለም ውስጥ ካሉ አገሮች ዝቅተኛ ውሃ የማከማቸት የነፍስ ወከፍ ውሃ የማከማቸት አቅም ያላት ኢትዮጵያ ነች። አንድ መቶ ዘጠና ሁለት ሜትር ኩብ በነፍስ ወከፍ ነው ውሃ የማከማቸት አቅማችን። ወደ ግብፅ እኮ ስንሄድ ውሃ የማከማቸት አቅማቸው ወደ አንድ ሺ አንድ መቶ ሀምሳ ሜትር ኩብ ውሃ በነፍስ ወከፍ አላቸው። ያ ማለት ለሶስት አመት የሚጠቀሙበትን ውሃ ግብጾች አላቸው። አስዋን ግድብ በስተጀርባ ለሶስት አመት ያንን ውሃ መጠቀም ይችላሉ ግብጾች። የኑቢያን አኩዊፈር ወይንም የከርሰ ምድር የማይታካ የከርሰ ምድር ውሃ አላቸው። አሁን የሚጠቀሙትን የናይል አመታዊ አጠቃቀም እየተጠቀሙ ለአንድ ሺህ አመት ሊጠቀሙበት የሚችሉ የከርሰ ምድር ውሃ አላቸው። እኛ የከርሰ ምድር ውሃችን በጣም ዝቅተኛ ነው። እንዲሁም ከዛም ባለፈ ግብጽ የባህር ወደብ አላት። በአሁን ጊዜ የጨዋማ የባህር ውሃን አጣርቶ የመጠቀም ቴክኖሎጂ እያደገ መጥቷል፣ ዋጋውም እየወረደ መጥቷል። ግብጽ ከሜዲትራኒያን ጋር፣ ከስዊስ ካናል ጋር፣ ከቀይ ባህር ጋር ትገናኛለች። ያን ሁሉ የመጠቀም አማራጭ አማራጭ ያላቸው ግብጾች ናቸው እንጂ ኢትዮጵያ አይደለችም። ስለዚህ የውሃ ጉዳይ ለኢትዮጵያም የመኖርና ያለመኖር ጥያቄ ነው። ይሁን እንጂ የግብፅን ሁኔታ በጥንቃቄ እንረዳለን። በዚህ ላይ በናይል ላይ ያላቸው ወይንም በዛ ላይ ኢኮኖሚያቸው የመመስረት ሁኔታ እየቀነሰ መጥቷል። በአሁኑ ጊዜ እኮ የግብፅ ዓመታዊ ገቢ ወይንም ጂዲፒ የምንለው ግብርናው ከሀያ ፐርሰንት በታች ወርዷል። ስለዚህ እንደ ድሮ አይደለም እየተቀየረ መጥተዋል። ስለዚህ ይህ አባባል ከእውነት የራቀ ነው። በእርግጥ ውሃውን ይፈልጉታል። ብዙ የግብፅ ህዝብ ህይወት በናይል ውሃ ላይ የተመሰረተ ነው። ያንን እናውቃለን። በተመሳሳይ ሁኔታ ግን ለኢትዮጵያም የውሃ ጉዳይ የመኖርና ያለመኖር ጥያቄ መሆኑን ለማስገንዘብ ብዬ ነው። የህዳሴ ግድብን ሀይቅ ከተመለከት ነው እኮ መንግስት፣ ለመስኖ ጉዳይ አይውልም የሚል ተደጋጋሚ መግለጫ ሰጥቶ ነበረ። አዎ ትክክል ነው እና ቅድም ካሉት ጋር እንዴት ይገናዘባል ይሄ ውሃ በውሃነቱ ለእርሻ ጉዳይ የመዋሉን እንዴት ያያይዙልኛል እንግዲህ ምንድን ነው የታላቁ ኢትዮጵያ ህዳሴ ግድብ ያው የተገነባው የግብጽ ማን የሱዳን ድንበር አካባቢ ነው ከግድቡ በታች ለመስኖ የሚሆን መሬት የለንም ስለዚህ የግድቡን ውሃ ለመስኖ ልማት አንጠቀምበትም መሬት ስለሌለ ማለት ነው ከግድቡ በታች ይሄኛውን ጉዳይ ያነሳሁት ምንድን ነው በአብዛኛው ብዙ ጊዜ ስለሚነሳ ነው። በተለያዩ መድረኮች ላይ የተለያዩ መሪዎች የተለያዩ የግብፅ ባለስልጣናት ብቻ ሳይሆንም የሌሎች ሀገር ባለስልጣናት ናይልን መንካት ግብፅን የማጥፋት ያክል አድርጎ የሚወስዱ አባባሎች ስላሉ ነው ይህን ያነሳሁት። አዎ በግልጽም ነው ሲናገሩ የነበረው። እንደውም የአባይ ጉዳይ እኮ በጸጥታ ኃይሉ ስር እኮ ነው ታቅፎ ያለው። አይደለም እንዲ እንደው ዝም ብሎ በጎን በጎን ሳይሆን በቀጥታ ነው። ሁልጊዜ የውጭ ፖለቲካቸው እንደውም ማዕከላዊ ነጥብ ይመስለኛል የአባይ ደህንነት ጉዳይ። ስለዚህም በጸጥታ ጉዳይነት ነው፣ በደህንነት ጉዳይነት ነው በግብፅ ፖለቲካና ፖሊሲ ውስጥ ታቅፎ ያለው የአባይ ጉዳይ። ስለዚህ በአደባባይ ላይ የሚናገሩት ነው የሚመጡት መሪዎች ሁሉ እሱን እኮ ነው እያልኩ አሉት። ይህ በተለይ የዓለምን ሕዝብ ለማደናገር የሚነገር ነው እንጂ አንደኛ፣ ለምሳሌ ድሮ ሄሮደተስ ግብጽ የናይል ስጦታ ነች ብለዋል። ፕሬዚደንት ሙርሲ ደግሞ ያንን ገልብጠው ናይል የግብጽ ስጦታ ነች ብለዋል። እንደዚህ አይነት አባባሎች በአሁኑ ጊዜ የተሳሳቱ ናቸው። ስለ አባይ ጉዳይ እየሰማ ነው ቃለመጠይቅ አላበቃም። ሁለተኛውን ክፍል በነገው ፕሮግራማችን እናሰማለን። አቶ ፈቃ አሕመድንና ሰለሞንን እናመሰግናለን። ይህ በ14ና 31 መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ በናይልሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፉዋችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በኢትዮጵያ ከ አርባ በላይ አመታት የታዩ የባህል ለውጦችን በሚዳስሰው አዲስ መጽሐፋቸው ዙሪያ ከደራሲው ዶክተር አለማየሁ መኮንን ጋር የመጀመሪያ ተከታታይ ቃለ ምልልስ ነው የምናቀርበው። ዶክተር አለማየሁ መኮንን የሥነ ባህል ምርምር ባለሙያ እና በኮሎራዶ ክፍለ ግዛት የደንቨር የመንፈሳዊ ትምህርት ተቋም ተባባሪ ፕሮፌሰር ናቸው። ያነጋገራቸው የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር አለማየሁ መኮንን የቀደሙትን በሙሉ እንዳልነበሩ በማድረግ የሚመሰረት አዲስ ባህል፣ አዲስ ስርዓት ዘለቄታ የለውም ነው የሚሉን። ባጭሩ ዘለቄታ የለውም። እንዳየነውም ደግሞ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በሚሊዮን የሚቆጠሩን በባዕድ ሀገር መኖር የጀመርነው በዚህ ለውጥ ምክንያት ነው። በኃይለ ስላሴ ጊዜ አሜሪካ ውስጥ የሚያወጡ ተማሪዎች ተለምነው እንኳን ግሪን ካርድ አይወስዱ እንኳን ሊያመለክቱ ቆርቶ። ምክንያቱም አገራቸው ሄደው መገንባት ነበር የሚፈልጉ። መንግስቱ መጣ፣ ሁሉን ነገር ስነቀላ ያደርጋል አለ። ያ ሁሉ ደም ተፋሰሰ። የህዝቡን ድምፅ መስማት አይፈልግም። በተለይም የተማረውን ክፍል ጠላቱ አድርጎ ነው የወሰደው። የመጀመሪያ ተርጌቱ ደግሞ የአዲስ አበባ ዩኒቨርሲቲ ነበር። አሁን ደግሞ ያለው የኢህአዴግ ስርዓት በጎሳ ላይ የተመሰረተ ነው። የኢትዮጵያ ብሔሮች እኩል መብት፣ እኩል ድምፅ፣ እኩል ሊኖራቸው የተማሪው እንቅስቃሴን የጀመረ ይሄንን ደግሞ ትክክለኛ ጥያቄ ነው። በሀይማኖትም ዓለም ውስጥ ያለን ብንኖር በፖለቲካም ብንኖር ማንኛውም የኢትዮጵያዊ የኢትዮጵያዊ ዜጋ ነኝ ያለ እኩል የሆነ መብት፣ እኩል የሆነ እድል፣ እኩል የሆነ ሰብአዊነት በሀገሪቱ ውስጥ ሊኖር ይገባል። ግን የአሁኑ የአመራር አቀራረብ ሀገሪቱን በጎሳ የሚከፋፈል እንጂ በአንድነት ተጠብቆ የብሔራዊነት ስሜት ፈጥሮ ህዝቡን አንድ የሚያደግ አይነት አይደለም። በመጽሐፌ ላይም እንደጠቀስኩት ያንን ደግሞ በሀሜት ሳይሆን በትምህርታዊ መንገድ ያደረጉት። ስለዚህ ሶስቱም ገንቢና ዘለቄታዊ ያለው ነገር አደረጉ ወይ ብትለኝ አላደረጉም ነው የምለው። በብዙ ነገር ልነግርህ ይችላለሁ። በአመራር ስልት፣ በፍልስፍና፣ በምንም ቢሆን አንድነት አላቸው። ስማቸው ይካያየር እንጂ ትንሽ ምሳሌ ብሰጥህ ሶስቱ መሪዎች ወይ ከሞቱ ወይ ከተፈነቀሉ ነው ከቤተ መንግስት የሚወጡት። ይሄ ንጉሳዊም ቢሆን የሶሻሊዝም ቢሆን ዴሞክራቲክ ፍትንን የሚለው አሁኑ መንግስት ቢሆን አንድ አይነት ባህሪያቸው ይሄ ነው። በባህሉም በመጽሐፉም እንደጠቀስኩት የእኛ የኢትዮጵያ መሪዎች በመፈራት እንጂ መከበርን የሚፈልጉት በመወደድ አይደለም። በሌላ አነጋገር ራሳቸው በስራቸው የህብረተሰብን ተቀባይነትና ከበሬታ ፍቅር የማግኘት ሳይሆን በኃይላቸው ነው ያን ክብርና አቅም የሚፈልጉት። ሶስቱም ተመሳሳይ ባህሪ ያላችሁ በዚህ ኃይለሥላሴም መንግስቱም፣ ያለፈውም የኢትዮጵያ ፕሬም ሚኒስተር መለስ፣ እኔ በጣም የማዝ ነው መለስ። ከሁለቱም በጣም የሚያነቁ የዘመኑን አካሄድ የሚያቅ ነው። ግን አስተዳደጉ የባህል ቫሊዩ እንዳነቀው የምታየው እዛ ላይ ነው ከሁለቱም መሪዎች በጣም የተሻለና ዘመናዊ ነው ብዬ የምገምተው እሱ ነው። በተግባር ሲተረጎም ግን ካለፉት ሁለቱ መሪዎች የተለየ አይነት አሰራር እና አደራረግ የማይበት በጣም ጥቂት ነው። ሌላ ደግሞ አንድ አይነት ባህሪ ያላችሁ የምትለው አሁን እዚህ ሀገር የአንድ ፕሬዚዳንት ቤተሰቡ ልጁ ውሾቻቸውን ሳይቀሩ እናውቃለን። ግልጽነት አለ፣ ግልጽነት አለ። ለጋዜጠኞች ክፍት ናቸው ቤተሰባቸው እንዴት እንደሚኖሩ ልጆቻቸውን እንዴት እንደሚያሳድጉ እናውቃለን። እኛ ግን መሪዎች ግን ቤተ መንግስት ውስጥ ከገቡ በኋላ ምንም የምናውቀው ነገር የለም። የፖለቲካውን አመራር እንጂ የሚወዱትን ስፖርት አናውቅም። ልጆቻቸውን እንዴት እንደሚያሳድጉ አናውቅም። ከሚስቶቻቸው ጋር ያላቸውን ግንኙነት አናቅም። ከግል እስከ አገራዊ የሆነው ድረስ ድብቅ ነው። ሚስጥራዊነት ይጎላል። ሁሉ ነገር ድብቅ ነው። እወጣለሁ የሚል ግመት ስለማይኖራቸው ቤት እንኳን ከቤተ መንግስት ውጪ አይሰሩም። ህብረተሰቡ ውስጥ የመኖሩ ፍላጎቱም፣ ስሜቱም ሀሳቡን በአእምራቸው ስለሌለ ቤተ መንግስት ውስጥ ገቡ፣ መኖሪያቸውም፣ መቶሪያቸውም፣ መሞቻቸውም የቤተ መንግስቱ ቤት ነው እና ይሄ የባህላችን ችግር ነው። ከእነሱ ብቻ ያደረጉት ብለህ የምትለው አይደለም። ባህሉ የወለደው አስተሳሰብ፣ ባህሉ ያዳበረው አመለካከት፣ ባህሉ ለመሪ የሚሰጠው ግምትና ስሜት አለ እና ባህላችንን ከውስጥ ወደ ውጭ የምንቀይርበትን መንገድ እየተነጋገርን እየተወያይን ለምሁራን መድረክ እየተሰጠ ምሁራንም እርስ በርሳቸው እየተራረሙ ባህሉ ካልዳበረ በስተቀር አጭር ምሳሌ ልስጥህ። አሁን ኢህአዴግ ምንድን ነው? ይሄ ፍሪዌይ ምንድን ነው በአማርኛ ነው የምንለው? አብራ ጎዳና። አዎ ፍሪዌይ ተሰራ ተባለ። እና ግን ስንት ሰው ነው የሞተው እንደ ድሮ መንገዱን ለመሻገር ሲሉ ዘመናዊው መንገድ ለጥቅም በሚውልበት የተዘጋጀ የባህል አደረጃጀት ወይ የልማት ዝግጅቱ የለም ነው የሚሉ አዎ የልማት ዝግጅቱም የለም። ህዝቡም በአእምሮ አልተዘጋጀም። ለዛ እና አሁን ብዙዎቻችን ምኒልክን እንተቻለን እና የመጀመሪያው የትራፊክ ህግ የወጣው ኢትዮጵያ ውስጥ በምኒልክ ጊዜ ነው እና ከዛ አንዱ ህግ ምንድን ነው የሚለው መንገድ የጋራ ነው አህያንም ጭምር ይላል እና ያን የተሰጠንን የመቶ ዓመት በላይ የትራፊክ ህግ ከዛሬ ድረስ አላሻሻል ነው። መርሴዲሱም አህያውም ጎን ለጎን ሄዳል። ዛሬ ግን ምኒልክን እንተቻለን። ከዘመኑ ጋር ሁኔታው የሚጠይቀውን አላዘጋጀንም። የጨመርነው ያሻሻልነው ያሻሻል ነው ነገር የለም እና ይሄን ይሄን ሳናሻሽል ያለፈውን እንተቻለን። በጣም ደግሞ ዘመኑ ዓለም ውስጥ ካሉት አውሮፓም የምዕራቡም ዓለም አገሮች ጋር ለመወዳደር እንሞክራለን በእንዲያ ለምስክስክል ውስጥ ከምቢና ጠቃሚ ለውጥ እናመጣለን የሚለው ነገር ያሳስባል። ዶክተር አለማየሁ እስኪ ወደ ሌላ አንድ አንኳር ርዕስ ልውሰደው። የድህነት ጉዳይ በመጽሐፎ ይዳሰሳል። ቀደም ካለው የስርዓቶች የአስተዳደር አያያዝም ይሁን ከህብረተሰብ አስተሳሰብ፣ ከግለሰቦች አስተሳሰብ ጋር ይዛመድ ይችላል። ለምን ኢትዮጵያ ቆርቁዛ ቀረች? ለምን ድሀ ሆነን ቀረን? የሚለው ጥያቄ ሁሉ የሚነሳልና ባህል በዚህ በኩል ምን አዋጥቷል? ይላሉ ዶክተር አለማየሁ መኮንንን እና አሉላን እናመሰግናለን። ቀጣዩን ክፍል በሌላ ጊዜ እናቀርባለን። አሁን ደግሞ የአሜሪካ መዝናኛ ፕሮግራም እናቀርባለን። የምናቀርበው ፋረል ዊሊያምስ ሲሆን ሀፒ የሚለውን ሙዚቃውን እናሰማለን። ይህ የተሰኘው የፋረር ዊሊያምስ ዘፈን ባለፈው ህዳር ወር የወጣ ሲሆን ትልቅ ስኬት አግኝቷል። ሙዚቃውን የጻፈውና ያዘጋጀው ራሱ ዊሊያምስ ነው። በዩናይትድ ስቴትስ፣ በብሪታንያ፣ በአውስትሪያ፣ በአየርላንድ፣ በኒውዚላንድና በሌሎች 19 ሀገሮች የአንደኛነት ቦታ ይዟል። በብሪታንያ ከ13 ሚሊዮን በላይ የአልበሙ ቅጂዎች ተሽጠዋል። እንደ አውሮፓ አቆጣጠር ሚያዝያ አምስት ቀን 1973 ዓ.ም በዩናይትድ ስቴትስ ቨርጂኒያ ክፍለ ሀገር የተወለደው ፋረል ዊሊያምስ ሙዚቀኛ፣ ዘፋኝ፣ የዘፈን ደራሲ፣ የራፕ ሙዚቃ ተጫዋችና ሙዚቃ አዘጋጅ ነው። የፋሽን ዲዛይነር ወይም አፍላቂም ጭምር ነው። ብዙ ከፍተኛ ስኬትና ተቀባይነት ያገኙ ዘፈኖች ለብዙ የቀረጻ አርቲስቶች አቅርቧል። ለምርጥ ሥራዎቹ ሰባት የግራሚ ሽልማቶች አግኝተዋል። መዝናኛን፣ ሙዚቃን፣ ስነ ጥበብንና ፋሽንን አጠቃሎ የያዘ የሚዲያ ተቋም ባለቤትም ነው። ዊሊያምስ የረጅም ጊዜ ፍቅረኛው የነበረችውን ሞዴልና ዲዛይነር የሆነችውን ሄለን ላሲቻን ባለፈው ጥቅምት ወር አግብቷል። ከአምስት ዓመታት በፊት የተወለደ ልጅ አላቸው። ዊሊያምስ ባገኘው ስኬት ብቻ ተውጦ ሳይቀር ለግብረሰናይ ተግባርም ትኩረት ሰጥቷል። ፍሮም ዋን ሃንድ ቱ አናዘር ማለት ከአንድ እጅ ወደ ሌላ የተባለው የረድኤት ተቋሙ በመላ ሀገሪቱ የሚገኙ ከ7 እስከ 20 ዓመት ዕድሜ ክልል ውስጥ ያሉ በተለያዩ ምክንያቶች ኑሯቸው አደጋ ላይ የወደቀ ልጆችን የሚረዳ የግብረ ሰናይ ድርጅት አለው። በትውልድ ቦታው ቨርጂኒያ ቢች በ35 ሚሊዮን ዶላር ወጣቶች ከትምህርት በኋላ ጊዜ የሚያሳልፉበት ማዕከል እየገነባ ነው። እንግዲህ አሁን ሀፒ ከተባለው ዘፈኑ ጋር ልተዋችሁ። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ሀይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።